ዶክተር ማርቆስ ገሰሰ በመቐለ ከተማ ማርቆስ ገሰሰ ሆስፒታል የሚል ከፍተው ላለፉት ዓመታት ይሰሩበት እንደነበረ ይናገራሉ። የክልሉ የጤና ቢሮ የፌዴራል ጤና ጥበቃ ሚኒስቴር አዲስ ደረጃ አውጥቷል በማለት ሆስፒታሉ ወደ ሕክምና ማዕከል ዝቅ እንዲል አድርጎት ፍቃዱ ታድሶ እየሰሩበት እንደነበረም ይገልጻሉ። በቅርቡ የአረና ትግራይ የሥራ አስፈጻሚ ኮሚቴ አባል ሆነው ከተመረጡ በኋላ ግን ፖለቲካዊ የሆነ ውሳኔ በሕክምና ማዕከላቸው መወሰኑን ለዶቸቨለ ተናግረዋል። አንደኛው ፈቃድህን አከራይተሃል ነው። ለሌላ ሀኪም አላከራየሁም። የሙያ ፈቃዱም የንግድ ፈቃዱም ራሴ ስም ነው። አላከራየሁም። ፐርቪዥኑ ጊዜ አልነበርኩም። መጥተው ያገኙት ሀኪም ኢንተርኔት ሌላ ስለሆነ በዚህ ምክንያት ነው ሙያ ፈቃድህን አከራይተሃል የሚል። ቀጥሎ ለላቦራቶሪ ሁለት ክፍል አዘጋጅ ብለንህ ነበር ነው። ይሄ ግን ለሆስፒታል አሟላ ካሉኝ መስፈርቶች እዚህ ለህክምና ማዕከል አይደለም። በዚሁ ላቦራቶሪ ነው። ላስ ቴን ይርስ የሰራ ነው። ላቦራቶሪው በቂና ሙሉ ነው። በተለይ ለህክምና ማዕከል ከሚፈለገው በላይ ነው። ሌላ ስቶር ውስጥ ያለው ስሚንቶ ኢመርጀንሲ ኦፒዲ የድንገተኛ ምርመራ ክፍል ውስጥ ያስቀመጥከው ነው የሚሉ ስቶር እንዳለ ነው። ማንም ሰው ሂዶ ማየት ይችላል። ኢመርጀንሲ ኦፒዲም እንዳለ ነው። እኔ ደግሞ ከእነሱ የበለጠ ስለ ኢመርጀንሲ ኦፒዲ ስለ ሆስፒታል እውቀት ያለ ሰው ሆ ኢመርጀንሲ ኦፒዲ ውስጥ ምንም ማስቀመጥ አደለም። እንዲሁም እነሱ ፔሽንት ፍሎ የሚሉት ትሪያዥ የጻፍኩላቸው እኔ ነኝ። ስለዚህ በቃ ሆን ተብሎ በዚህ ሰዓት አዳራሹ ለጉባኤው አዳራሽ ሲሰጥ አዳራሽ ከልክለውን ስለነበር እዛው ፊታችን የሚያደርግ ነው ያኔ የነበረው ተጽዕኖ የማቀዋለሁ ከዛ በኋላ ወደዚህ ውሳኔ እንደደረሱ አቃለ። በዚህ ጉዳይ ላይ በክልሉ የጤና ቢሮ የምግብ መድኃኒትና የጤና እንክብካቤና ቁጥጥር የስራ ሂደት ኃላፊ አቶ ባህረ ተካን አነጋግረናቸዋል። የዶክተር ማርቆስ ሆስፒታል አንድ ሆስፒታል ማሟላት ያለበት ደረጃ ስለማይሟላ በ2007 ዓ.ም የእሳቸው መልካም ፍቃድም ተጨምሮበት ወደ ህክምና ማዕከል ዝቅ እንዲል መደረጉን ገልጸውልናል። አሁን ባለበት ደረጃም ቢሆን ችግሮች ስለተስተዋል ነው ለአንድ አመት እንዲዘጋ የወሰን ነው ይላሉ። አንደኛው የተሰጠው ህንጻ የተፈቀደለት ለተለያዩ እንትኖች ነው ያዋለው ማለት ነው። አንደኛው ለፖፊ ሀውስ ፑርጌም ለኤመርጀንሲ ሰርቪስ እንዲሰጠው የተፈቀደለት ህንፃ እራሱ ለሌላ ነው ያዋለው ማለት ነው። ለፑርጌም ሌሎችም የተሰጡበት ህንጻዎችም ለሌላ ስራ ነው ያዋለው ማለት ነው። ስለዚህ በዚህ መልኩ ችግር አለበት። ዋናው ግን የሆነ ባለሙያ ወደ ሌላ ሲንቀሳቀስ ለሚመለከተው አካል ፍቃድ የሰጠው አካል ማሳወቅ አለበት። ስለዚህ እሱን ትቶ ትምህርት ላይ ነው ያለው ሰው ማለት ነው። ህብረተሰቡም የተለያዩ ጥቆማዎች አሉ። ጥቆማ መሰረት አድርገን አጋጣሚኛም በፊል ምክንያት አልነበርን የተለያዩ ስራዎች ስለነበር ስንመጣ የህብረተሰብ ጥቆማ ማይትን በተግባር ላይ ስናየ ህብረተሰቡም ህብረተሰቡ የጠቆመው ጥቆማ ትክክል መሆኑን ያረጋግጠናል ማለት ነው። አንደኛ ያረጋገጥ ነው ያው ላይሰንስ የሰጠነው ባለሙያ በስራ ሰዓት ላይ የለም። አዲስ አበባ እንዳለ ያወቅ ነው። እዛ ተወካይ አለች። አዲስ አበባ ያለው ትምህርት ሄደዋል ብለናለች። እንደዚህ አይነት ቁጥጥር በሌሎች ላይስ ተካሂደዋል ወይ? በማስጠንቀቂያ ማለፍስ አይቻልም ነበር ወይ ለሚለው ጥያቄያችን አቶ ባህረ ሲመልሱ በመቀለ ብቻ ከ600 በላይ የንግድና የጤና ተቋማት ላይ ከማሸግ እስከ ማገድ እርምጃ መወሰዱን ፈቃድ የወሰደ ባለሙያ ድርጅቱን አሳልፎ ለሌላ ሰው መስጠቱ ሕጉ ፈቃዱ ይሰረዝ ቢልም፣ እኛ ግን ዝቅ ያለ ውሳኔ ነው የሰጠ ነው ብለዋል። ለዶይቼ ቬለ ራዲዮ፣ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ፣ ከአዲስ አበባ።